ለሞሐመድ ባዞም ቀጠሮ ልዩ ስፍራ የሚሰጠው ነበር። የኒጀር ሪፐብሊክ ርዕሰ ብሔር መራሒተ መንግስት አንጌላ ሜርክል ፊት ለፊት በመገኘት ለመሰናበት ሐምሌ ወር ውስጥ ወደ በርሊን አቅንተው ነበር። እዚያም ከስብሰባቸው ቀደም ብለው ባሰሙት ንግግር የጀርመን ሕዝብ ድጋፍ አድርጎልናል፣ ኒጀርን ደግፏል፣ ለቀጠናውም ድጋፍ ሰጥቷል ሲሉ ተደምጧል። ይህ ድጋፍ ማንም የሚመረጥ ማን በቀጣዩ የጀርመን መራሒተ መንግስትም እንዲቀጥል ይፈልጋል። በየሳምንቱ በሚባል ሁኔታ ግን ከሳህል ቀጠና የሚሰማው ደስ አይልም። በቡርኪና ፋሶ የሽብር ጥቃት፣ በማዕከላዊ ማሊ የአርብቶ አደሮችና የአርሶ አደሮች ግጭት፣ በኒጀር መንደሮች ጥቃት፣ እንዲህ ያለው ነገር ጎልቶ ይሰማል። እንደተባበሩት መንግስታት ድርጅት መረጃ ከሆነ ምዕራብ አፍሪቃ ውስጥ በሚገኘው የሳህል ቀጠና ሰላሳ ሚሊዮን ግድም ነዋሪ የሰብአዊ እርዳታ ፈላጊ ነው። በሰዓል ቀጠና የሚሰማው የቤርሊን ፖለቲከኞችን አስግቷል። በአካባቢው የእስልምና አክራሪዎች ብርታታቸው እያየለ ነው። ቀጠናው የሆነ ጊዜ ወደ ጀርመን መጥተው ጥቃት ሊፈጽሙ የሚችሉ አሸባሪዎች መሸሸጊያ የመሆን ስጋቱም ጨምሯል። የአመፃና ግፍ መበራከቱ ብሎም አንዳንድ መንግስታት ድጋፍ ማድረጋቸው አዳዲስ ፍልሰተኞች ወደ ጀርመን እንዲተሙ ምክንያት ሊሆንም ይችላል። ያም በመሆኑ የጀርመን ፖለቲካ በቀጠናው ሶስት ጉዳዮች ላይ ያተኩራል ይኖራል። የደህንነት ጉዳይ፣ ልማትና ፍልሰትን መታገል ላይ ለዚያ ደግሞ ግልጹ ማሳያም የጀርመን ወታደሮች ማሊ ውስጥ መገኘታቸው ነው። ወደ አንድ ሺህ የሚጠጉ የጀርመን ወታደሮች በአውሮጳ ህብረት የስልጠና ተልእኮም በእንግሊዝኛ ምጻሩ ኤዩቲኤምና በተባበሩት መንግስታት ድርጅት ዘርፈ ብዙ የተቀናጀ ማሊን የማረጋጋት ተልእኮ በእንግሊዝኛ ምጻሩ ኤምኤንዩኤስኤምኤ ስር ይካፈላሉ። ማሊ ውስጥ ያለው ጥቃት ተልእኮውን ከተግባሩ አላናጥበውም። ናዲያ አዳም ማሊ ዋና ከተማ ባማኮስ በሚገኘው የደህንነት ተቋም ባልደረባ ናቸው። ያለ ማሊ ወታደሮች ቀጥተኛ ተሳትፎ የጀርመን ድጋፍ ለብቻው የሚያመጣውን ለውጥ ያጠይቃሉ። ከጥቂት ዓመታት በፊት በማይታሰብ መልኩ የጀርመን መንግስት በሳህል ቀጠና የወታደራዊ ተሳትፎን ቢያጠናክርም ሀገሪቱ ግን ለወታደሮቿ አደገኛ በሆነው ወታደራዊ ተልዕኮ ለመሳተፍ ዝግጁ አይደለችም። ይህ ወታደራዊ ጥቃት ጀርመን ማሊ ውስጥ ባላት ተሳትፎ ጥልቅ የሆነ ለውጥ የማምጣት እድሉ አናሳ ነው። ሀገሪቱ ጣልቃ የመግባት ፖሊሲዋን ሙሉ ለሙሉ ከማቋረጥ ያለ ጥርጥር ታስብበታለች። የሚኑስማ ተልዕኮ የተባበሩት መንግስታት በዓለም ዙሪያ ካሉት አደገኛ ተልዕኮዎች አንዱ ነው። ባለፈው የሰኔ ወር መገባደጃ ላይ አስራ ሁለት የጀርመን ወታደሮች በእስልምና አክራሪዎች ፍንዳታ በከፊል ከባድ የመቁሰል አደጋ ደርሶባቸዋል። ጀርመን ላይ ጫናው መበርታቱ አይቀርም። የፈረንሳይ ርዕሰ ብሔር ኤማኑኤል ማክሮ በሚቀጥሉት ሶስት ወራት ውስጥ ወደ ሁለት ሺ የሚጠጉ ወታደሮቻቸውን ከሳህል ቀጠና ማስወጣት ይሻሉ። የፈረንሳይ ወታደሮችን ቦታ ሌላ የአውሮጳ ጦር ተክቶ ሽብርተኞችን እንዲዋጋ በአውሮጳውያኑ ፖለቲከኞች ዘንድ ይፈለጋል። የጀርመን ወታደሮች በዚያ ተሳታፊ አይደሉም። የጸጥታው ሁኔታ እየተባባሰ የሚሄድ ከሆነ ግን ተጨማሪ ወታደሮችን እንዲልክ ለጀርመንም ጥሪ መቅረቡ አይቀርም። የኢዩቲኤም የስ ስልጠና ተልእኮ እስካሁን ብዙም ፍሬ አልሰጠም ጂሃዲስቶችን በመዋጋቱ ረገድ የማሊ መንግስት በቂ ስንቅና ትጥቅ የለውም እንዲያውም እንደ ጎርጎሪዮስ አቆጣጠር በ2020 የአገሪቱ ፕሬዚዳንት ኢብራሂም ቦባከር ኬታ ከስልጣናቸው ተወግደው በማሊ ጦር በቁጥጥር ስር ውለውም ነበር ሁኔታው ያሳሰበው የሚመስለው የጀርመን ምክር ቤት በዚህ ዓመት 650 ወታደሮችን ለመላክ ወስኗል የፍልሰተኞች ጉዳይም ወደፊት የጀርመን መንግስትን ትኩረት የሚ ሚሻ ነው። ናይጄሪያና ጋና ስደተኞች በብዛት ወደ አውሮጳ የሚፈልሱባቸው ሀገራት ናቸው። ኒጀር ደግሞ ለፍልሰተኞቹ አመቺ መሸጋገሪያ ሀገር። ወትሮውንም ቢሆን ምዕራብ አፍሪቃ የፍልሰተኞች ጉዳይ ለፖለቲከኞች የሚያስጨንቃቸው ስፍራ ነው። በርካቶች ከዚያ አካባቢ ወደ አውሮጳ ይፈልሳሉ። ከቅርብ ጊዜ አንስቶ እንኳን በዓመት 150 ፍልሰተኞች ወደ ባህሩ ለማቅናት ኒጀርን መሻገሪያ አድርጓል። የጀርመን መንግስት ሀገራቱ ድንበሮቻቸውን ሰዎችን እንዲያጠባብቁ እርዳታ ይሰጣል። እርዳታውም የድንበር ጥበቃዎችን በማሰልጠን አሊያም የአገልግሎት መሳሪያዎችን በማቅረብ የሚከወን ነው። ኒጀር ውስጥ የጀርመን መንግስት ለድንበር ጥበቃ ስድስት ሚሊዮን ዩሮ አፍስሷል። አብዛኛው ድጋፍ የሚላከውም በልማት እርዳታ ስር ነው። ጀርመናዊው የፍልሰተኞች ጉዳይ ባለሙያ ሽቴፋን አዳዌን ተልዕኮ ግቡን አልመታም ባይ ናቸው። በእርግጥ ፍልሰትን የጸጥታ ችግር ሲያደርጉት እየተመለከትን ነው የፍልሰት ቁጥጥርን እንዲያጎለብቱ በሚል የአፍሪቃ ሀገራት ላይ ጫናው ሲበረታባቸው ይፋዊ የልማት ድጋፍ መጠቀሚያ ሲሆን አይተናል። ያ የተነሳበትን ዓላማ የሳተ የአፍሪቃ ሀገራት ግቦችን እየተጻረረ ነው። ጋናዊው የፍልሰት ጉዳዮች ባለሙያ የጀርመን መንግሥት ሰዎችን በህጋዊ መንገድ ወደ ጀርመን ለማፍለስ የገባውን ቃልም አጥፏል ሲሉ አያይዘው ተችቷል። በቀጠናው የተቆጡ በርካቶች ናቸው። አሁኑ ወቅት ወጣቶች ወደ ጀርመን መሄድና እዚያ መማር አሊያም ገንዘብ የሚያስገኝላቸውን ስራ መስራት ይሻሉ። ቀናዊቷ ኤሊፕ ክሊም አውኩ ቀጣዩ የጀርመን መራሄ መንግስት ይህን የማያስተጓጉል እንዲሆን ትፈልጋለች። ቀጣዩ የጀርመን መራሄ መንግስት ማን እንደሚሆን እናውቃለን። ቀኝ ጽንፍ የረገጠ አሊያ እጅግ ወግ አጥባቂ እንደማይሆን ተስፋ አድርጋለሁ። ለሰብአዊነት ግድ የሚሰጠው በዚያም ፍልሰትን በተመለከተ በተገቢ መልኩ ምላሽ መስጠት ይችላሉ ብዬ ተስፋ አድርጋለሁ። የምጣኔ ሀብት ትብብሩም ቢሆን በርካታ ተግዳሮቶች አሉበት። ምንም እንኳን እምቅ አንጡራ ሀብት እንዳለ ቢነገርም ከፍተኛ የእድገት መጠን ይኖራል የሚል ምክር ቢሰጥም የጀርመን ባለሀብቶች ግን ወደ አፍሪቃ ለማቅናት ግሩ ይስዋላል። ያም በመሆኑ የጀርመን መንግስት እንደ ጎርጎሪዮስ አቆጣጠር ከ2017 አንስቶ የጀርመን ባለ ሀብቶች አፍሪቃ ውስጥ ስለሚኖራቸው እድል ገለጣ ማድረጉን ተያይዞታል። ባለ ሀብቶችን ለመሳብ ከሚያደርጋቸው የተለያዩ እንቅስቃሴዎች ጎን ለጎን ከአፍሪቃ ጋር ስምምነት የተሰኘ መነቃቃትንም አስጀምሯል። ሰባት የምዕራብ አፍሪቃ ሀገራት በዚህ እንቅስቃሴ ተሳታፊ ናቸው። ሀገራቱ ለባለወረቶች ሳቢ ለመሆን ግዴታ ገብቷል። በአንጻሩ ጀርመን ና ሌሎች አጋሮች መዋለንዋይ አፍሳሾችን ያፈላልጋሉ። ይህን አስመልክቶ ከፍተኛ ባለስልጣናት የተሳተፉበት የአፍሪቃ ጉባኤ ቤርሊን ውስጥ በተደጋጋሚ ተደርጓል። ያም ሆኖ ከሌሎች የእስያ ሀገራትና ከፈረንሳይ አንጻር ጀርመን አፍሪቃ ውስጥ እንቅስቃሴው አነስተኛ ነው።